ሳምንት ዋሽንግተን ሁለት አበይት ጉዳዮች ላይ ትኩረት ታደርጋለች፤ የፕሬዚዳንት ጆ ባይደን አስተዳደር ለጸረ ኮቪድ አስራ ዘጠኝ የጠየቀውን የአንድ ነጥብ ዘጠኝ ትሪሊዮን ዶላር እቅድ እና የዩናይትድ ስቴትስ የእንደራሴዎች ምክር ቤት የቀድሞውን ፕሬዚዳንት ዶናልድ ትራምፕ ጉዳይ የሚያይበት ናቸው። ሚሻል ኩን ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። ባለፉት ጥቂት ሳምንታት ለየት ያለ ድራማ መሰል ትዕይንቶችን ያስተናግደው የሁለቱ የዩናይት ስቴትስ ምክር ቤቶች መቀመጫ ካፒቶል የምክር ቤቱ አባላት ከኮሮና ቫይረስ ወረርሽኝ ጋር ተዛምዶ የአገሪቱን ኢኮኖሚ ለማንቀሳቀስ በታቀደው ከፍተኛ መጠን ባለው ገንዘብ ጉዳይና የቀድሞ የዩናይት ስቴትስ ፕሬዚዳንት ክስ በሚታይበት ሂደት ሳቢያ ዳግም የተለየ ትኩረት ስቧል። የምክር ቤቱ ልዩ ልዩ ኮሚቴዎችም በወረርሽኙ ሳቢያ ስራቸውን ላጡ ዜጎችና ለቤተሰቦች ድጎማ ለንግድ ድርጅቶችና እንዲሁም ለግዛቶችና የአካባቢ አስተዳደሮች ድጋፍ የሚውል ገንዘብ ወጪ ለሚያደርገውና ፕሬዚዳንት ባይደን ላቀረቡት የኢኮኖሚ ማነቃቂያ ከታቀደው ከዚህ ውጥን ጋር የተያያዙ የሕግ ረቂቆችን መንደፍ ወይም መቅረጽ ይጀምራሉ። በምክር ቤቱ የተቀናቃኙ የሪፐብሊካን ፓርቲ አባላት ታዲያ ኮቪድ አስራ ዘጠኝን ተከትለው በተከሰቱ ጉዳዮች ላይ ብቻ ያተኮረ አይደለም፣ መጠነ ሰፊ ዕቅድ ነው ሲሉ ይከራከራሉ። የዲሞክራት ፓርቲ አባላት በበኩላቸው አገሪቱ ላለችበት የኢኮኖሚ ቀውስ በአፋጣኝ ጸድቆ ስራ ላይ መዋል ያለበት እቅድ ነው ሲሉ ይሞግታሉ። የቀድሞው ፕሬዚዳንታዊ ተፎካካሪና በአዲሱ የባይደን አስተዳደር የትራንስፖርት ሚኒስትር የሆኑት ፒት ቡትጄጅ አንዱ ናቸው። ዋናው ነገር የአያሌ አሜሪካውያን ድጋፍ በአፋጣኝ ጭምር ማግኘት መቻላቸው ነው። ወሳኙ ጊዜ ነውና በፕሬዚዳንት ትራምፕ ላይ የቀረበውን ክስ የሚመለከተው ደግሞ በዩናይት ስቴትስ እንደራሴዎች ምክር ቤት በየቀኑ ከቀትር በኋላ ባሉት ሰዓታት ውስጥ ትኩረት ተሰጥቶት መታየት ይጀምራል። ባለፈው ታኅሳስ 28 በዩናይት ስቴትስ ምክር ቤት ላይ ለደረሰው ጥቃት የቀድሞውን ፕሬዚዳንት ተጠያቂ የሚያደርገውንና ፕሬዚዳንት ትራምፕ ያስተባበሉትን ውንጀላ ደጋፊዎቻቸውም መሰረት የለሽ ነው ሲሉ ይተቻሉ። ትርጉም አልባና የአንድ ወገን ፍላጎት የተንጸባረቀበት ሂደት ነው ሲሉ ውድቅ የሚያደርጉት የሚሲሲፒ ክፍለ ግዛቱ እንደራሴ ሮጀር ዊከር ናቸው። ክሱ ከስልጣን የሚያስወግደው አንቀጽ የቀረበበት ክስ ነው። አንድ አንቀጽ ብቻ በተጠቀሰበት በዚህ ክስ ምክር ቤቱ ህንፃ ላይ የተፈጸመውን ወረራ በተናጠል አነሳስተዋል የሚል ነው። ይህንን ጉዳያቸው በሚሰማበት የክስ ሂደት ማረጋገጥ የሚቻል አይመስለኝም ፈጽሞ። የዩናይትድ ስቴትሱ የተወካዮች ምክር ቤት ፕሬዚዳንቱን ለሁለተኛ ጊዜ ተጠያቂ አድርጎ ያጸደቀው ይህ ክስ ይጸና ዘንድ የሁለቱ ፓርቲ ተወካዮች እኩል ሀምሳ ሀምሳ መቀመጫዎች በያዙበት የእንደራሴዎች ምክር ቤትም አስራ ሰባት የሪፐብሊካን ፓርቲ አባላት ዲሞክራቶችን ተቀላቅለው የድጋፍ ድምፃቸውን እንዲሰጡ ይጠይቃል። በመካከላቸው የተካረረ ልዩነት በሚታይባቸው ሁለቱ ተቀናቃኝ ፓርቲዎች ካሉበት አቋም አንጻር ግን እንዲህ ያለ መቀራረብ የሚንጸባረቅበት ውሳኔ ሊሳካ የመቻል ውጣ በእጅጉ ሩቅና የማይደረስበት ይመስላል።